ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ከመጽዋ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጸ ባህሪ እረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማህበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈርጃትን ፈታኝ ጉዞ ይተርካል። አመፀኝነትሽን ተቀብለሸዋል፣ ይመስለኛል የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣ አለው። ዛሬ ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሀሳቦችን እናነሳሳለን። ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ኪናዊ ወሬዎችና የሙዚቃ ፍታዎች ሳይዘነጉ የማያስቆጭ ምሽት እናሳልፋለን። በቅንብሩ ኤልያስ አስማሪ አብሮን ያመሻል። ከአመጽዋ ጀርባ በተሰኘው መጽሐፍ ውስጥ ያለችው ደስታ ይበዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታ ተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄያችን ነው በጣም ከከባድ ጥያቄ ነው የጀመርከው ደስታዬ በጣም ጠንካራ ሴት ሀቀኛ ግትር በፈፊ ያረጋታል የሚሏት በአንዳንዶች አይን ወይም በብዙሃኑ ማህበረሰቡ አይን እንደዛ አይነት ሴት ነች በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሌዎቿን በጣም ማምንባቸው፣ ማከብራቸው እንደዚህ ቢሆን ህይወታችን እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላውም እንሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት። እና ደስታዬ እሱን የተሸከመችው ግትር ነች፣ አቀኛ ነች። የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አደለ? የምትፈልገውን ነገር በሙሉ ይሸከሙልሃልና፣ እሱን አቅፋ ይዛልኛለች። ለዛ ነው የመረጥኳት። ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ አእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለእኔ እምቢተኛ፣ አመጸኛ፣ ሀቀኛ፣ አፈንጋጭ፣ ግትር የተዘባረቀባቸው የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ እኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛው መብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ። ራስ ሽኔቱ ጋር ታየዋለሽ። አጠያይቋ ስለ ራሴ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ የምጋራው ነገር አለ። አመፀኛ ነኝ። መልካም። አመፀኝነትሽን ተቀብለሸዋል ይመስለኛል የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግሥትን የሚያሰጋ የአመፅ ጥንስስ ውስጥ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል። እንደሰማውት ሰማሁት ከመጽዋ ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውዶች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከት ሳለው ወይ። በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። እየጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መቶልህ፣ ያንተ ስራ ብዙውን ማውረድ እና መልክ ቅርጽ ማስያዝ ከሆነ በእንደዚህ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የእኔ የራሽናል ጭንቅላታችን ብዙ ኢንተርፌር እንዳያደርግ ሞክር ያለው፣ ግን እንደዛ ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘ ስትሄድ ሰው እስኪያውቀው ድረስ እስኪ ለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ዱኒያ ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ። ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ፣ ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስቷል፣ ወይ ያስለቅሶሃል፣ ወይ ያነቃቁሃል፣ ከዛ ብዙ ላታስባቸው ትችላለ። እኔ ምን ቢሆን እመርጣለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ፣ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ የማስበው እሱን ነው። እና አዲስ ቅርጽ ነው፣ የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር እራሳችንን የመግለጽ ነጻነታችንን እያፈን ነው እንሄዳለን ብዬ አምናለሁ እና እንደውም ብዬው ነበረ ኢንተርቪው ላይ ስለነፃነት የሚጽፍ ሰው የመጻፍ ነፃነት ከሌለው ውሸት ነው የሚሆነው። እና ስለ ነፃነት እየጻፍክ ስለ ስነ ጽሁፍ ቅርጽ፣ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህን እና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል። የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታይን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን። በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሻት። እንደው በአጠቃላይ ስናየው ህይወታችን ላይ የማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ ይሄ ነገር ተደረገብኝ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክትም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አርገን ማየት ከቻለን፣ እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለው የህይወት ኤክስፔሪንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ፣ ትልቅ የሆነ ትልቅ ፈተና መጣብኝ። ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ እኮ ነው እዚህ ያይቀረሁት ይሄ ነገር ስለተበላሸብኝ ነው ይሄ ነገር አልስተካከል ብሎኝ ነው የሚለው፣ እዛው የውድቀት ሰርክል ውስጥ እንቀራለን ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለኔ ይዞ የመጣው የሚል ያችን እይታ ብቻ፣ ያችን ሀሳብ ብቻ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምንበለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል ግን በዛች ሞመንት ይህን ነገር እኔን ለመጉዳት አይደለም በምንም አይነት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይህን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክትም ሜንታሊቲ ውስጥ የማውጣት አቅም ይኖረዋል ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው የማደጊያ መንገድ በለው ሌላ እይታ በለው የማያ አቅም ይኖረዋል እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌር ሁለተኛውን ብንከፍተው ሌላ ሌላ ሽፋን አለው እና እሱን የማያ አቅም እንዲኖረን። እኔ በግሌ ህይወት፣ ወይ ተፈጥሮ፣ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብዬ አላምን። ማለት እኛን የሚያሳጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነበር አለ ብዬ አላምን እና ያንን እይታ ለመሳል ነው የፈለግኩት በዛ ነገሮች እንዴት እንደተቀየሩ ለእኔም ለሌሎችም ግልጽ አልነበርም። መቀየራቸው ግን እንደ ጠዋት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሀሳቦች ብፈልጋቸው እንኳ አልመጣሉኝ። ከጓደኛ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን እሰማታለሁ፣ እታዘዛለሁ፣ በመስማት ውስጥ እቀመጣለሁ። ከአመፄ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በሕይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመፄ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ እየተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነፃነት አግኝቻለሁ። በሕይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል። ቢና መዝናኛ ከአሜሪካ ድምፅ መደመጡን ይቀጥላል። የዛሬ ምሽት እንግዳችን ከምጽዋት ጀርባ መጽሐፍ ደራሲ ኤደን ሀብታሙ ናት። በዚህ ሳምንት ኢትዮጵያውያን ወጣት ሙዚቀኞች አዳዲስ ሥራዎቻቸውን ለአድማጭ አቅርበዋል። ተስፋ ከሚጣልባቸው ድምፃውያን መካከል አንዱን ሙዚቃ በጥቂቱ ሰምተን ወደ ጀመርነው ነው መሰናዱ እንመለሳለን። ሳሙኤል ፍቃዱ በአዲሱ ሙዚቃው ነይልናል ይልናል። ግጥምና ዜማ አቡዲ፣ ቅንብር ደግሞ ብሩካፎቅ i was wrong finally i you ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢ ኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። ጋቢና ቢናብ ቪኦኤ ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። የዛሬ ምሽት እንግዳችን ደግሞ ወጣቷ ደራሲ ኤደን ሀብታሙ ናት። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለ ማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸ ባህሪና ደስታዬ፣ ደስታዬና ፋሲካ ራሳቸው፣ ደስታዬና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይህን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማደር ድረስ ያለውን ጠቀሜታ እያሰብሽ ነበረ ወይ? በጣም እንደሱ እያሰብኩ ነበረ። ሁሉም ነገር ከሀሳብ ይጀምራል ብዬ አምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሀሳብ ጽንስ ሆኖ አንድ ሰው ጭንቅላት ላይ ማረፍ አለባት። ከዛ ያንን ሀሳብ የምናዳምጥበት፣ የምንተረጉምበት፣ የምንወስድበት መንገድ አንድን ሰው የአንድን ሰው አስተሳሰብና እይታ መልክ ያስይዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የስራ ቦታውን ክልሉን እያለ አገር ድረስ ይደርሳል። እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው እንደ አየር ላይ እንዳለ እንደ ምናምን ነገር ካየ ነው ከሀሳብ ይጀምራል። መልካም ሀሳብ፣ ጥሩም ድርጊት ከሀሳብ ነው የሚጀምረው ብዬ አምናለሁ። እና መደማመጥ የሚለው ያነሳኸው ነገር ይሄ በቀን ተቀን ስንነጋገር ከምንደማመጠውም ያለፈ ነው። የመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ፣ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ እራሴን ማድመጥ መጀመሪያ እራሴን ሳዳምጥ አንተን ለማድመጥ ሰፊ ልብ፣ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትግስት ይኖረኛል፣ ፍቅር ይኖረኛል። እንደዛ አይነት ትንንሽ ባህሎች በትልቅ ስኬልም ባናስባቸው፣ እንደዚ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ። መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራል። እና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለው። እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም፣ ለአካባቢ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል ብዬ አምናለሁ። ፋሲካ፣ መስማት ብቻ ናት ለእኔ የሚሰጠችኝ ትልቁ ሕክምና። አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ህይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዱ አቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገርነው ማወቅ ሳይሆን አለማወቅ ነው። ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል ሙሉንና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናውቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት ነፃ እንደሆንኩ ነው የተረዳሁት። አለማወቅ ውስጥ ክፍተት አለ፣ ቀበል አለ በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ። የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ሕዋሶቻችን ክፍት ይሆናሉ። ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ። በጣም ደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ ማላቀው ሰው ከማቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ። እሺ እኔ አላውቀውም፣ እና እሺ ደስ ይላል። ምን አገኘበት ስለ የመጀመሪያው ቀን እንዳያልቅብኝም፣ ሳሳሁኝ፣ ደግሞ ጨርሽ ማየትም ፈለግኩኝና በጣም በብዙ ትግል ደበኩት አለ። ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው። ሊገባ ሲል በቃ ሁለት ገጽ ስላም ብዬ ቁጭ አልኩኝ አለ። ሁለት ገጽ ይዤ እያነበኩኝ፣ ቆይ ትንሽ ልቀጥር ብዬ ሌላ ሁለት ገጽ ጀመረዋልና የሆነ ሰዓት ሲጠሩት ወርክሾፕ አልቋል መጽሐፉ ሊያልቅ ሶስት ገጽ ነው የቀረው። በቃ ተሰብስበው ሳቁብኝ። ይህንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው? ብለው በቃ በጣም ሳቁብኛል እና ቆዮችን ሶስት ገጽ ልጨርስ ና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጹን ጨረሰ እና በመሀል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝ እና እንዴት በቃ እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፔሪንስ እንትን አለኝ አካፈለኝ። አዎ ሌላ ብዙ የሚገጥመኝ ከሴቶች ከሴቶችና በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስናቸው የሴቶችንም ሀሳብና መንገድ ልክ እንደራሳቸው ወይም እንደራሳቸው ከዛም ያለፈ አድርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም ይሄ በወንዳዊ በማስኩሊን ምትል ላይ የታሰረ ሀሳብ ያላቸው ደግሞ ሚስቶቻችንን ልታሳምጭብን ነው፣ ሴቶቻችን ልታሳምጭብን ነው ብለው ቀልደዋል። እና ብዙ ከሴቶቹ የምሰማው መልዕክት ግን በጣም ልቤን የነካው የአንዴት ቤልጅየም የምትኖር በሌሎች ጓደኞቹን ማቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ ቃላት አላገኝለትም ነበር ለዚህ ስሜት ለዚህ አስተሳሰብ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች እችላለሁ፣ ለልጆች እንደዚህ ልል እችላለሁ። ጓደኞቹ እንዲህ ዓይነት ስሜት ሲሰማቸው ቀላል ነው ቆይ ቁጭ በሉ ብዬ ልክ እንደ ቴራፒስት እንዲህ እንዲህ እንዲህ ላዋራቸው እችላለሁ እና ያንን አቅም ያንን ድፍረት ሰጥቶኛል። በፊት እጠራጠር የነበረው ይሄ ነገር ልክ ነው፣ እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራት እንገጠመኝ። ደራሲነቱ በተጨማሪ በሌላ ስራ ላይ የተሰማራሽ እንደሆን ሰምቻለሁ። በምን ስራ ላይ የተሰማራሹ በራሲነቱ ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው? በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለው፣ ብዙ ኮሚኒኬሽን ላይ ሰርቻለው አለው ላለፉት አምስት ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከር እና ከኮቺንግ ጋር የተገናኙ ስራዎች እሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ እመርጣለሁ። እና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላረግ እችላለሁ፣ ለሚመጡት ደንበኞቻችን ይህን ብታነቡት እንዲህ እንዲህ እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ። አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ። ኤደን ከአመፅ ጀርባ ከአንባቢ ጋራ በደንብ አስተዋውቀሻል። ከብዙዎቹም በርካታ ምላሾቹን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀ ሲሆን በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምታያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው? በጣም ከባድ ጥያቄ እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጽ አላስያዝኳቸውም እንጂ አሉኝ፣ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ፣ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል ደግሜ ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል? እና ሲመጣ ያንን ሀሳብ አምኜ ተቀብዬ የሚሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግቶ ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልእክት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለው እና በዛ መልኩ ብሰራ ደስ ይለኛል። ኤደን ሀብታሙ፣ ከአመፃ ጀርባ ስለተሰኘው መጽሐፍሽ እና ተያያዝ ጉዳዮች ሀሳብሽን ስላጋራሽን በእጅጉ በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽት የሚሆንልሽ ብያለሁ። እኔም በጣም በጣም አመሰግናለሁኝ። መልካም ቀን እናንተም አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበርን። ስንብታችን የሚሆነው ማስተዋል እያየሁ በድጋሚ በተጫወተው የንዋይ ደበበ ሙዚቃ ነው። መልካም ምሽት ሁላችንያብከንክኔ ቆጨን ርሃብ ስደት ሌላ ሀገር ማለት ትርጉሞ እንደ ታሪካችን እንደ ጥንት ቀድ